በቅርቡ በተካሄደ የኒውዮርክ የፋሽን ሳምንት ላይ በርካታ የፋሽን ዲዛይነሮች አጋጣሚውን ተጠቅመው በሚሰፏቸው ልብሶች አማካይነት የፖለቲካ አመለካከታቸውንም አንጸባርቀዋል። ኢንዶኔዥያዊቱ ፋሽን በፈጠራ አሳማሪ አኒሳ ናስባሁም የመጣሁበትን ባህሌን መሰረቴን ጠብቄ መገኘቴ በራሱ የአቋም መግለጫ ነው ትላለች። ከኒውዮርክ ቲና ትራን ያጠናቀረችውን አጠር ያለ ዘገባ ቆንጂት ለዛሬ አሜሪካና ህዝቧ ይዘዋለች። በኋለኛው ማለት በቅርብ ቀኑ የኒውዮርክ የፋሽን ሳምንት የቀረቡት ፋሽኖች ድምቅ ያሉ ነበሩ። ከዚያም በላይ ግን ጠንከር ብሎ የታየው ያንጸባረቋቸው የፖለቲካ መግለጫዎች ነበሩ። በፋሽን ትርኢቱ ላይ ሞዴሎቹ ከላይ የሚለበሱ ድምቅ ቀይ ልብሶችን ለብሰዋል፣ ባርኔጣዎችንም አድርገዋል የዶናልድ ትራምፕ ደጋፊዎች ላይ ይታዩ እንደነበሩት ካናቴራዎችና ኮፍያዎች ቀይ እንዲሆን በማለት ነው። የሚለየው የእነዚህኞቹ ልብሱና ኮፍያዎቹ ላይ የተጻፈው ሜክ አሜሪካ ኒውዮርክ፣ አሜሪካን እንደ ኒውዮርክ እናድርጋት የሚል መሆኑ ነው። ኒውዮርክ ከተለያዩ የዓለም አካባቢዎች በሆነ ህዝብ ስብጥር ያማረች ነችና ይላሉ። ናሂማ ካን በኒውዮርኩ የፋሽን ሳምንት ስራዎቻቸውን ካሳዩት መካከል አንዱ ነበር። fashion industry is run by people from different parts of the world. የልብስ ፋሽን ጥበብ ላይ ከተለያዩ የዓለማችን ሀገራት የመጡ ባለሙያዎች የፈጠራ አሻራዎቻቸውን ነው እየተመለከትን ያለ ነው። አብሮነታችን ለአዲስ ፈጠራዎቻችን ዋና መሰረት ነው። ህንዳዊው የፋሽን ዲዛይነር ናሂም ሃን በቅርቡ ፕሬዚደንት ዶናልድ ትራምፕ ባወጡት የጉዞ እገዳው ላይ ተቃውሞውን አሰምቷል። especially if it's confined to one co one community i mean that is በተለይ ከተወሰኑ ሀገራት የመጡ ማህበረሰብ ላይ ያተኮረ ሲሆን መቀበል ያስቸግራል። ምክንያቱም ሁላችንም እንደምናውቀው ይህ የዩናይትድ ስቴትስ ህገ መንግስት ላይ የተቀመጠ ህግ አልነበረም። ሌላዋ ዲዛይነር አኒሳ ሀሳባውን በእስልምና እምነት ተከታይ ህዝብ ብዛት አንደኛ የሆነችው የኢንዶኔዥያ ሰው ነች። የኖረችበትን የምታውቀውን፣ የራሷ የሆነውን ነው ፋሽን ማሳያው መድረክ ላይ ያቀረበችው። ሁሉንም ሞዴሎቿን ሂጃብ አከናንባ ነበር ያሰለፈቻቸው። ቡካን ስፐርቲ ቱ ሂጃብ ቱ ቡት አዳላ ስቧ ሂጃብ ለእኔ መታወቂያዬ፣ ራሴ መገለጫዬ ነው። ሀሳባውን በፋሽን ትርኢቷ የውጭ ሀገር ሰዎች ወይም እንደ ሻንታል ካመርማን ያሉ የውጭ ሀገር ሰዎች ልጆችን ስራዎቿን አልብሳ አሳይታለች። ሻንታል ካመርማን እኔ በአንድ በኩል ስዊስ፣ በአንድ በኩል ጊኒያዊ ነኝ። አባቴ ስዊስ፣ እናቴ የምዕራብ አፍሪካ ግኒ ሰዎች ናቸው ማለቴ ነው። አሜሪካ በውጭ አገር ሰዎች ብር የተገነባች አገር ነች። ስለዚህ በእውነትም አንያስ እንደገና በስራዎቿ አቋሟን በመግለጿ ታላቅ ሰው ነች ባይ ነኝ። ለብዙዎች ዲዛይነሮችም በዚህ የአሁኑ የፋሽን ትርኢት ከሁሉም በላይ ሊያንጸባርቁት የወደዱት መልእክት ሁሉን አቀፍነት